በሰሜን ኢትዮጵያ የተስፋፋውን ጦርነት ተከትሎ በተለያዩ የሀገሪቱ አካባቢዎች ግጭት፣ አለመረጋጋትና መፈናቅሎች ተስተውለዋል። በዚህ ረገድ አንዱና ተጠቃሽ የሆነው የኦሮሚያ ክልል ከሳምንት በፊት በፌዴራሉ መንግስት የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ ህብረተሰቡን ከመንግስት ጋር በማቀናጀት የሰላ የጸጥታ እርምጃዎችን እየወሰድክ ነው ብለዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንዳሉት ታጣቂዎች የመንቀሳቀሱባቸውን የወለጋና ምራብ ሸዋ ዞኖች መሰል እርምጃዎች ከተወሰዱባቸው ናቸው። No. ጠላቶቻችን በተቀናጀ ሁኔታ ሀገራችንን ለማፍረት ከመቼውን ጊዜ በላይ ጠንክሮ የመጡበት መሆኑ ይታወቃል። ይህም ተከትሎ የኢትዮጵያ ሕዝብም ሀገሬ አትፈርስም እኔ እያለው ብሎ ኦሮሚያም ክልል ሕዝብ እና በመንግስት በተቀናጀው ጥቃት በዚህ ሳምንት በሆሮ ጉድሮ ወለጋ ሰማንያ ስምንት የሸኔ ታጣቂዎች ላይ እርምጃ ተወስዷል። ሀያ ስምንቱ ተማርኳል። ሎጂስቲክስ ያቀባብሉ የነበሩ አንድ መቶ አስራ ሶስት ሰዎች ቁጥጥር ስር ውሏል። ደራጁ እሱ ህዋስ የሆኑ ስልሳ ሰባት ሰዎችን እንደዚሁ በቁጥጥር ስር ውለዋል። የተለያዩ የጦር መሳሪያዎችን ቁጥጥር ስር እያዋልን እንገኛለን። የጦር መሳሪያዎችን በተጨማሪ ለአሸባሪ ቡድን ሊተላለፍ የነበረው ዘጠኝ ኩንታል ሀሺሽም ቁጥጥር ስር ያውለናል ማለት ነው። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊው አቶ ሀይሉ አዱኛ አክለውም ኦፕሬሽን ያሉት ታጣቂዎች ላይ ያነጣጠረ የመንግስት የተቀናጀ እርምጃ ከአዲስ አበባ በቅርብ ርቀት ላይ የምትገኘውን የምዕራብ ሸዋ ዞን አዳ በርጋ ወረዳን ጨምሮ ዜጎችን ለማፈናቀል ያሴሩ ባሏቸው በምስራቅ ወለጋ ዞንም እርምጃ ተወስደዋል ብለዋል። አስቸኳይ ጊዜ አዋጁ ከታወጀ በኋላ ከወትሮ የተሻለ የህዝብን ይሁንታል የተገኘበትና ህዝብ መንግስት የሚያወጣቸውን መመሪያዎችን እየተገበረ ይገኛል። በተመሳሳይ በምዕራብ ሸዋ አዳብርጋ አካባቢም አቡና ግንደበረትም ላይም በጠላት ላይ የተቀናጀ ጥቃት ኦፕሬሽን ተደርጎ እየተደመሰሱ ይገኛሉ። ምስራቅ ወለጋ አካባቢም ሰውን የማስተናቀል ስራ ላይ ተጠምዶ እሱንም ቀልብሰን በተደራጀ ሁኔታ ከወትሮ የተሻለ እንቅስቃሴ እያደረገን እንገኛለን ማለት ነው። የጸጥታ ኃይላት በዚህን ወቅት ንጹሀን ዜጎች እንዳይጎዱ እየተወሰደ ያለው ጥንቃቄ ምን ይሆን ? የተባሉት ኃላፊው በአዋጁ መሰረት ንጹሀን ሰለባ እንዳይሆኑ የክልሉ መንግስት አጽንኦት ሰጥቶ እየሰራ ነው ሲሉ መልሰዋል። በንጹሀን ላይ የሚደርስ ማንኛውም ጥቃት የለም። የሚደረገው በእነዚህ ላይ ብቻ ያነጣጠረ ስለሆነም እነሱ ንጹሃን የሚባሉት ነገር የለው። ቀድሞ ነው የሚያፈናቅሉት፣ ከቀዩ ያፈናቅላሉ፣ እንዲሰደድ ያደርጋሉ ማለት ነው። በንጹሃን ላይ ግፍ ነው የሚፈጽሙት እያፈናቀሉ፣ ንብረቱን እየዘረፉ የሚሄዱ ስለሆነ እኛ ደግሞ ንጹሃንን ለመከላከል እና አገርን ለማደን ህዝብን ከጥቃት ለመከላከል እያደረግን ያለው ኦፕሬሽን ስለሆነ ጥንቃቄ በተሞላበት እርምጃ እየወሰድን ነው። በሌላ በኩል በአቶ ዳውድ ይብሳ የሚመራው የኦሮሞ ነጻነት ግንባር ኦኔግ ሰሞኑ ሁሉን በይፋዊ ማህበራዊ ገጹ ላይ ባወጣው መግለጫ ከባለፈው ሐምሌ ወርድ ጀምሮ አወጅኩ ያለውን የኦሮሚያ ብሔራዊ የሽግግር መንግስት መሬት ላይ እንዲወርድ ስሰራ ቆይቻለሁ ብለዋል። አክሎም በክልሉ ዞኖችን የሚያስተዳድሩ አመራሮችን እንደሚመድብ በማስታወቅ ህብረተሰቡ ከጎናቸው በሆን በአሁኑ ወቅት በሀገሪቱ ውስጥ እየተካሄደ ያለውን ጦርነት እንዲቀለብስ ጠይቋል። በዚህ ላይ ምላሽ የሰጡን የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊው መንግስታቸው በኦኔክስም የሚያወቃቸው በአቶ አራርሶ ብቅ ላይ የሚመራውን ብቻ መሆኑን በማሳወቅ መግለጫውም ተግባራ ሰላማዊ የማይሆን ብለውታል። ህጋዊነቱ በምርጫ ቦርድ የሚረጋገጡ ሆኖ አሁን በአቶ ዳውድ የሚመራ የፖለቲካ ፓርቲ ያለ አይመስለኝም። በእነሱ መካከል በተፈጠረው ሽኩቻ በሰላማዊ መንገድ የሚንቀሳቀስ በአቶ አራር ሳድቂ ላይ የሚመራው እውቅና ማግኘቱን እና በፍርድ ቤት ክስ በመሰረተው መሰረት ፍርድ ቤት ለእነሱ መወሰናቸው ነው እኛ ያለው መረጃ እንጂ፣ በአቶ ዳውድ የተመዘገበ ፓርቲ በእኛ ክልልም ሆነ በሀገር ደረጃ የለም። መንግስትንም አያሳስብም ማለት ነው መሰል መግለጫዎች ፓርቲ የማይንቀሳቀስ የማይታወቅ በእኛ ክልልም የማይንቀሳቀስ እኛ የምናውቀው በእነሱ መካከል በተፈጠረው ሹኩቻ ባርሶ ብቅላ የሚመራው ፓርቲ ማሸነፉና ህጋዊ እውቅና ያለው እሱ ፓርቲ መሆኑን ነው የምናውቀው። የሌለ ፓርቲ መንግስት ሊያውጅ አይችልም። ሲጀመር በሌለ ፓርቲ ላይ መልስ መስጠቱ ተገቢ ሆኖ ስላልተገኘ ነው። ለዶችቬሌ ዘገባ ስዩንጌቱ ነኝ ከአዲስ አበባ።